እግዚአብሔር አምላካችን የተመሰገነ ይሁን። ባለፈው የያዕቆብን መልእክት ጀምረን እንደነበረ ትዝ ይላችኋል። የሐዋርያው የያዕቆብ መልእክት ምዕራፍ አንድ ባለፈው ከቁጥር አንድ እስከ አራት ያለውን ተመልክተን ነበረ። የዛሬው ርዕሴ ከቁጥር አምስት እስከ ስምንት ባነበብኩት ክፍል ላይ የተመሰረተና ምን የሚል ርዕስ ላይ የተመሰረተ ነው። ጥበብ ለማግኘት የሚያስፈልግ ጸሎት የሚል ርዕስ ሰጥቸዋለሁ። ያዕቆብ በመጀመሪያው ክፍል ፈተናዎች ክርስቲያኖችን አማኞችን ፈተናዎች እንደሚያጋጥማቸው እና ፈተናዎች መከራዎች እንደሚኖሩ፣ ግን ፈተናዎች በራሳቸው በሰው ህይወት ውስጥ የሚያደርጉት ነገር እንዳለ ማለት የሚያስቀምጡት ነገር እንዳለ ያ ደግሞ ትዕግስት እንደሆነ እና ትዕግስት ደግሞ በራሱ በሰው ውስጥ ስራ የሚሰራ እንደሆነ ልበሰፊነትን እና መቻልን መከራ መቻልን እና ወደ እግዚአብሔር መጸለይን የሚሰጥ ነገር እንደሆነ ተናግሮ ግን እናንተ አማኞች ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት እንጂ አንድ እንደሚያድቅ እንደሚያንኮታኩት፣ እንደሚያጠፋ ነገር አትቁጠሩት ብሎ ሲናገር ተመልክተን ነበር እና እነዚህ በጣም አስፈላጊ ነገሮች ናቸው። በክርስቲያን በእውነተኛ አማኝ ህይወት ውስጥ ትግስት መኖር አለበት። ባለንበት በዚህ ዓለም ብዙ ሰዎች ትግስተ ቢስ ናቸው፣ ትግስት የላቸውም እና ትግስት አስፈላጊ ነው። አንድ ነገር ሲመጣ ሰዎች ሲርበተበቱ፣ ሲደነግጡ፣ የሚይዙትን የሚለቁትን ሲያጡ እንመለከታለን። ግን ክርስቲያን ታጋሽ መሆን እንዳለበት ይሄ ትግስት የስነ ምግባር ዋና መሰረት እንደሆነ ቃሉ ሲናገር አይተናል ዛሬ። ይህንን ትዕግስትን በተመለከተ ጥቂት ፈቀቅ ጠለቅ አድርጎ ያዕቆብ ወዴት እንደወሰደው ብንመለከት በጣም ጥሩ ነው። ትዕግስት በሕይወታችን ስራዋን የምትፈጽመው በምን አይነት መልክ ነው? እነዚህንና የመሳሰሉ ጥያቄዎች፣ እንዴት በፈተና ውስጥ ደስታ ሊኖረን ይችላል? እነዚህና የመሳሰሉትን ጥያቄዎች ብንጠይቅ መልሱ የሚገኘው ከቁጥር አምስት እስከ ስምንት ባለው ክፍል ላይ ነው። አራት ቁጥሮች ናቸው። እና በጣም ትኩረቱ አራቱ ቁጥር ጥበብና ጸሎት ላይ ነው። ስለዚህ ጥበብ ለማግኘት የሚያስፈልግ ጸሎት የሚል ርዕስ የሰጠሁት ለዚህ ነው። እና በመጀመሪያ ሰዎች ጥበብ ሊጎድላቸው እንደሚችል ያዕቆብ ጠቆም ሲያደርግ ታያላችሁ። እና ቁጥር አምስትን እንደገና ባነብላችሁ እንዲህ ነው የሚለው፣ ከእናንተ ግን ማንም ጥበብ ቢጎድለው ጥበብ ሰዎች ሊጎላቸው ይችላል። አሁን ይሄ በእንግሊዝኛ ኮንዲሽናል ስቴትመንት ነው። ቢጎለው ላይጎለው ይችላል። ግን ቢጎለው ሊጎለው ቢችል ምንድን ነው ሰው ማድረግ ያለበት የሚለውን ነገር ነው እና የመጀመሪያው ጥበብ እንዴት ሰው ሊጎለው ይችላል? ጥበብ ለሰው ለምን ያስፈልገዋል፣ የመሳሰሉትን ነገሮች ማሰብ በጣም ጥሩ ነው። ቅድም እንዳልኩት ልዩ ልዩ ፈተና ሲደርስብን እንደ ሙሉ ደስታ መቁጠር የምንችለው በእውነት አስተዋይ ሰዎች ከሆን ብቻ ነው። ምክንያቱም ልዩ ልዩ ፈተና ሲደርስባቸው ሰዎች አንድ ከሰማይና ምድር የወደቀባቸው መስሏቸው ብዙ ሰዎች ይጨነቃሉ፣ ራሳቸውንም ያጣሉ። ባለፈው ሳምንት ጠቆም ማድረግ ያሉት ፈተና ሲደርስብን እንደ ሙሉ ደስታ ለመቁጠር እኛ በእውነት በእውነት ጠቢቦች መሆን አለብን። ጥበብ ያስፈልገናል። ለዚህ ነው ያዕቆብ ከእናንተ ፈተና ሲደርስበት እንደ ሙሉ ደስታ መቁጠር ያልቻለ ሰው ወይም ደግሞ ፈተና ትዕግስትን አድርጎለት በትዕግስት መመላለስ መውጣት ያልቻለ ሰው ዴፊኔትሊ ጥበብ የጎደለው ሰው ነው። ስለዚህ ከእናንተ ማንም ሰው ጥበብ ቢጎለው የሚለውን ነገር ነው እየተናገራለሁ። ጥበብ ግን ምንድን ነው የሚለው ማሰብ በጣም አስፈላጊ ነው። መጽሐፍ ቅዱስ ከዚህም በፊት ስናገር ሰምታችሁኛል። ጥበብ የሚለው የሂብሩ ቃል እና የግሪኩ ቃል በጣም አስደናቂዎች ናቸው። የሂብሩ ቃል ሀካም ነው የሚለው እና የግሪኩ ቃል ደግሞ ሶፊያ ነው። ሁለቱም ሶፊያም ሀካምም እኛ ሀኪም የሚለውን ቃል ወደ አማርኛ ያመጣ ነው። ከሂብሩ ሀካም ነው። ሀካም ሀኪም የብዙ ቁጥር ሲሆን እና ሀኪም ወይም ሶፊያ የሚለው ቃል ምን ማለት ነው? አንድ ችግር ያጋጠመው ሰው ወይም ችግር እጁ ላይ የተሰጠው ሰው በችግሩ ውስጥ ችግሩን ሲመለከት መፍትሄ፣ መፍቻ የሚያይ ሰው ማለት ነው። ሀኪም ማለት እንቆቅልሽ ጥያቄ አጋጥሞት ጥያቄው ውስጥ እንቆቅልሽ ውስጥ መልሱን የሚያገኝ ሰው ወይም እዛ ውስጥ ነገሮችን መፍታት የሚችልበትን መፍቻ የሚያገኝ ሰው ነው ጠቢብ የሚባለው። በዚህ በሞደርኑ ዓለም ደግሞ ያኔ እንደዚህ አይነት ትርጉም አለው። በዚህ በዘመናዊ ዓለም ደግሞ እውቀት የሚባለውን ነገር እውቀት በራሱ የኢንፎርሜሽን ወይም የመረጃ ክምችት ነው በሰው አይምሮ ውስጥ ግን እውቀትን በተግባር የማዋል ችሎታ አንድ ሰው ካለው ማለት እውቀትን ለሕይወቱ ጥቅም ለሌሎችም ጥቅም መዋል የሚችል ሰው ጠቢብ ሰው ነው። ስለዚህ ጥበብ የሚባለው ነገር በእንደዚህ አይነት መንገድ ነው የሚተረጎመው እና ሰው እውቀት ኖሮት ጥበብ ላይኖረው ይችላል፣ ግን ጥበብ ኖሮት እውቀትም ይኖረዋል። እነዚህ ሁለቱ ነገሮች አብረው የሚሄዱ ናቸው። እውቀት ኖሮት ጥበብ የሌለው መዓት ሰው አለ። መዓት ሰው ግን ጥበብ ኖሮት እውቀት የሌለው ሰው አይኖርም። ማለት ጥበብ የሚባለው ነገር እውቀትን ተግባራዊ የማድረጊያ መንገድ ስለሆነ ብዙ ዩኒቨርሲቲና ትልልቅ የትምህርት ተቋማት ሳይገቡ ጥበብ ያላቸውም ሰዎች አሉ። ጥበብ በነገራችን ላይ የእግዚአብሔርም ስጦታ ነው። መጽሐፍ ቅዱሳችን ጥበብን ሲናገር እግዚአብሔርን መፍራት ምንድን ነው ይላል የጥበብ ምንጭ ነው ብሎ ይናገራል። አሁን ምሳሌ ምዕራፍ አንድም ብታነቡ ስለ ጠቢብና ጥበብ ስለጎደለው ሰው አነጻጽሮ ያስቀምጥና እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። በተደጋጋሚ መጽሐፈ ምሳሌ ላይ እግዚአብሔርን መፍራት ጥበብ እንደሆነ ጥበብ ደግሞ ልዩ ስራ በሰው ህይወት ውስጥ መስራት እንደምትችል በተደጋጋሚ ይናገራል። እና መጽሐፈ ምሳሌን እኔ ለሰዎች ሪኮመንድ የማደርገው ቢያንስ ቢያንስ በዓመት አንድ ጊዜ መጽሐፈ ምሳሌን ሙሉን ቢቻል በአንድ ጊዜ ቁጭታ ቁጭ ብሎ አንድ ጊዜ ማንበብ ካልሆነ ደግሞ በሁለት በሶስት ቀን ውስጥ ማንም ሰው ማንበብ ይገባዋል። ቢያንስ በዓመት አንዴ እንደዛ ከሆነ ጥበብን እግዚአብሔር እንዴት እንደምንጠቀምበት እንዴት ጥበብ እንደምናገኝ የሚያሳየን መጽሐፍ ነው። ጥበብ ግን ሊጎለን ይችላል። አሁን እዚ ጋር ጸሐፊው የሚናገረው ማንም ከእናንተ ጥበብ ቢጎለው፣ ሰው ጥበብ የጎደለው ፍጡር ነው በተፈጥሮ አሁን ከእናትና ከአባታችን ከእናታችን ማህፀን ስንወጣ ጀምሮ ጥበብ የጎደለን ሰዎች ነን። ምክንያቱም በኃጢአት ስለተወለድን የምናውቀውን እውቀት ለእኛ ጥቅምና ለሰዎች ጥቅም የመዋል ችሎታ ያንሰናል። ፕላስ ከዚህም ባሻገር እግዚአብሔርን ፈርተን በህይወት ውስጥ ያለውን የህይወትን አላማና የህይወትን ትርጉም እንደሚገባ አውቀን ልክ እግዚአብሔር እንደፈቀደው የህይወት ትርጉምና የህይወት አላማ መሰረት መኖር ያስቸግረናል ማለት ነው። ከዚህ የተነሳ ሰዎች በሙሉ በአለም ላይ ጥበብ የጎደላቸው ናቸው። አሁን ሰሞኑን በዚህ በአሜሪካ እየሆነ ያለውን ትርምስ ታያላችሁ። ወንጀል ተሰርቷል። ልክ ነው። በወንጀል አማካኝነት ሰላማዊ ተቃውሞ ማድረግ ጤናማ ነው። ግን ንብረትን መዝረፍ፣ ሱቆችን መዝረፍ፣ ቤቶችን ማቃጠል፣ መኪናዎችን ማቃጠል ጥበብ የጎደለው አካሄድ ነው። ታያላችሁ። ጥበብ የምናውቀውን እውቀት መጥፎም ይሁን በጎም ይሁን ለራሳችንና ለሰዎች ሕይወት አገልግሎት ላይ የምናውልበት መንገድ ነው። ጥበብ ሲጎለን ግን እንደ አራዊት ነው የምንሆነው። ጥበብ ሲጎለን በስሜት ነው የምንነዳው። ጥበብ ሲጎለን እግዚአብሔርንና እግዚአብሔር ለሕይወት ያቀደውን ዓላማና መልካም ነገር ሁሉ ከመጠቀም እንርቃለን። ጥበብ ሊጎለን ይችላል። ግን ጥበብ እንዲኖረን ምን ማድረግ አለብን? የሚቀጥለው ነጥብ ላይ እናገራለሁ። እግዚአብሔርን ካልፈራን ጥበብ አይኖረንም። መጽሐፍ ቅዱስን ካላነበብን ጥበብ አይኖረንም። በእውነተኛው የእግዚአብሔር የደህንነት እቅድ መሰረት ወደ እግዚአብሔር ካልመጣን ጥበብ ሊኖረን አይችልም እና ያዕቆብ ይህንን በአይነ ህሊናው ይዞ ነው ማንም ጥበብ ቢጎድለው ሰዎች ጥበብ ሊጎላቸው ይችላል ጥበብ በተፈጥሮ የጎደለነን ግን ወደ እግዚአብሔር በመምጣት ጥበብን ልናገኝ እንችላለን። አሁን ሁለተኛው ነጥቤ የምናገርበት የጥበብ ምንጭ እግዚአብሔር እንደሆነ እንድናስተውል ነው። ምዕራፍ ቁጥር አምስት ላይ ምዕራፍ አንድ እንደዚህ ይላል ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለሱም ይሰጠዋል፣ ወይም ይሰጠዋል ብለንም አጥብቀን መናገር እንችላለን። ግን አሁን እዚህ ጋር ያዕቆብ የጥበብ ምንጭ ማን እንደሆነ ሲጠቁም ትመለከታላችሁ። እግዚአብሔር የጥበብ ምንጭ ነው። ቅድም መጽሐፈ ምሳሌ ላይ በተደጋጋሚ የተጻፈውን እግዚአብሔርን መፍራት የጥበብ መጀመሪያ ነው የሚለውን ቃል ነግራችኋለሁ። እና አሁን ያዕቆብ እንድናስተውል የሚፈልገው ጥበብ ያስፈልገናል። ጥበብ ለጎደለን ሰዎች ግን ጥበብ የሚገኘው ከአንድና ከአንድ ቦታ ብቻ ነው። እግዚአብሔር የጥበብ ምንጭ ነው ብሎ ነው እንድናስተውል የሚፈልገው። ማንም ጥበብ ቢጎለው የጥበብ ምንጭ ጋር መሄድ አለበት። የጥበብ ምንጭ ማን ነው? እግዚአብሔር ነው። እኛ የሰማይና የምድር ፈጣሪ የምንለው በትክክል እውነተኛ ፈጣሪ ነው። ይህንን ሰማይና ምድርን ካለመኖር ወደ መኖር ያመጣቸው አስደናቂ በሆነ ጥበቡ ነው። እኔ የእግዚአብሔርን ጥበብ እንደዚህ ብዬ ነው የምተረጉመው። የእግዚአብሔር ጥበብ ከሚገነባ፣ ከሚያበለጽግ፣ ከሚሰራ ከነገሮችን ሁሉ ስርዓት ከሚያስይዝ ኃይል ጋራ አብሮ የተያያዘ ጥበብ ነው። ለዚህ ነው እግዚአብሔር ሰማይና ምድርን በኃይሉ ነው የፈጠረው። ይሁን በማለት ነው የፈጠረው። ይሁን ብሎ በፈጠረበት ሰዓት ጥበቡ ደግሞ ለፍጥረታት በሙሉ ያላቸውን የፍጥረት ኳሊቲ ለምሳሌ እኛ ራሳችን ከእንስሶች የተለየ በጣም አይገርማችሁም? እንስሶች መናገር አይችሉም፣ እኛ መናገር እንችላለን። ያንን ችሎታ እንዲኖረን ያደረገ የእግዚአብሔር ጥበብ ነው። ስለዚህ እግዚአብሔር ጥበብ ያለው አምላክ ነው። ጥበብ ያለው አምላክ ብቻ አይደለም፣ ጥበብ መስጠት የሚችልም አምላክ ነው። አሁን ያዕቆብ እንድንረዳ የሚፈልገው ጥበብ የጎደለው ማንም ሰው ከእናንተ ቢኖር ወደ እግዚአብሔር ይቅረብና እግዚአብሔርን ይለምን። እግዚአብሔር ደግሞ ምን ያደርገዋል? ጥበብ ያለው አምላክ ስለሆነ፣ ጥበብ መስጠትም የሚችል አምላክ ስለሆነ እግዚአብሔር ይሰጠዋል ብሎ ነው የሚናገረው እና በጣም አስደናቂ እውነት ነው። እግዚአብሔር የጥበብ ምንጭ ነው፣ ደግሞም ራሱ ጥበብ ነው። ይህንን በደንብ ለመረዳት መጽሐፈ ምሳሌን በደንብ ማንበብ አስፈላጊ ነው። መጽሐፈ ምሳሌ ምዕራፍ ስምንት ላይ ስለ ጥበብ ድንቅ ድንቅ ነገሮች ተጽፈዋል። ምናልባት የተወሰኑ ቃሎችን ባነብላችሁ ስለዚህ በጣም ብዙ ምንጭ ስለ ጥበብ የተጻፈ ምንጭ እንዳለ ማስተዋል ትችላላችሁ። መጽሐፈ ምሳሌ ምዕራፍ ስምንት ላይ ነው። እንደዚህ ይላል። በውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? በኮረብታ ላይ፣ በመንገድ አጠገብ፣ በጎዳና መካከል ትቆማለች። በበሩ አጠገብ፣ በከተማይቱ መግቢያ፣ በደጁ መግቢያ ትጮሃለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረ ነገርን እናገራለሁ ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውቀትን ይናገራል፣ ከንፈሮቼ ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነሱ በሚያስተውሉ ዘንድ የቀኑ ናቸው ብላ ጥበብ ቁጥር 11 ከቀይ እንቁ ከቀይ እንቁ ከአልማዝ ከዳይመንድ በጣም ኳሊቲ ከሆነው ዳይመንድ ትበልጣለች የከበረ ነገር ሁሉ አይተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል። ትዕቢትንና እብሪትን፣ ክፉንም መንገድ፣ ጠማማውንም አፍ እጠላለሁ እያለ ጥበብ ነገስታት በእኔ ነው የሚነግሱት ሹማምንቶች የቀናውን ነገር የሚደነግጉት አለቆች በእኔ ይገዛሉ፣ ክቡራንና የምድር ፈራጆች ሁሉ እንደዚህ ይሆናሉ። እኔን የሚወዱኝ አለችና ጥበብ እኔ የሚወዱኝን እወዳለሁ፣ ተግተው የሚሹኝም ያገኙኛል። ብልጥግና፣ ክብር፣ ብዙ ሀብት፣ ጽድቅ በሙሉ እነዚህ በሙሉ እኔ ጋነኝ እያለች ጥበብ ትናገራለች። እና ይህንን የሚናገረው በኋላ መጽሐፈ ምሳሌ ዞር ብሎ መጨረሻ ላይ ስትመጡ ራሱ ጌታ ኢየሱስ እንደሆነ እግዚአብሔር እንደሆነ ሲናገር ደግሞ ታያላችሁ። ስለዚህ የጥበብ ምንጭ እግዚአብሔር ነው። ጥበብ በሰው ውስጥ ሲኖር አስደናቂ የህይወት የሞራል፣ የስነ ምግባር ግንባታና ለሰዎች ጠቃሚ የሆኑ ሰዎች ለራሳችንም እንድንሆን ያደርገናል። በእርግጥ እዚህ ጋር በሁለተኛ ደረጃ እዚህ ሁለተኛው ነጥቤ ላይ ሰጪ ነው እግዚአብሔር ብያለሁኝ። እግዚአብሔር እንዴት እንደሚሰጥ እዚ ጋ ያዕቆብ ሲናገር ለሚለምኑት ጥበብን ለሚለምኑት ሳይነቅፍ እና በልግስና ለሁሉ የሚሰጠውን እግዚአብሔርን ነው የሚለው። ጥበብን የሚለምኑ ሰዎች እግዚአብሔርን በጣም የሚያስደስቱ ሰዎች ናቸው። እነዚህን ሰዎች እግዚአብሔር እንዳየ ሁለት ነገሮችን ያደርጋል። አንደኛ፣ ሳይነቅፍ አንተ ወይም አንቺ ለዚህ ጉዳይ ለዚህ ክቡር ነገር አትበቂም አትበቃም ሳይል፣ ደግሞም ሳይሰስት በሁለት መንገድ ነው የሚሰጠው አይነቅፍም። ማንኛችንም መተን ብንጠይቀው እና ቀጥሎ ደግሞ ሳይሰስት ምክንያቱም እግዚአብሔር ጥበብ የተረፈው አምላክ ነው። ደግሞም የቸርቸር አምላክ ነው። ደግ ነው እግዚአብሔር። ስለዚህ ጥበብን በሴትና በወንድ መካከል፣ በወጣትና በሽማግሌ መካከል፣ በተማሩና ባልተማሩ መካከል፣ በሀብታም እና በድሃ መካከል ልዩነት ሳያደርግ ለሁሉም መስጠት የሚችል አምላክ ነው። የጥበብ ምንጭ እግዚአብሔር ነው። እግዚአብሔር በልግስና ጥበብን ይሰጣል። እግዚአብሔር ሳይነቅፍ ጥበብን ለሰዎች ሁሉ የሚሰጥ አምላክ ነው። እንደዚህ አይነት አምላክ እንደሆነ እግዚአብሔርን እንድናስተውልና እንድንረዳ ያዕቆብ በመልእክቱ ውስጥ ያሳስባል። ልብ አድርጉ። ይሄ መልእክት በተጻፈበት ጊዜ የተጻፈው በስደት ላይ ለነበሩ ለተበተኑ ክርስቲያኖች ነው እና ልክ የኛን አሁን ዓለም ውስጥ ያለንበትን ሁኔታ የተመሳሰለ ሁኔታ ለነበሩ ሰዎች እንደጻፈው እንድንረዳ ለእኛም በጣም ጠቃሚ እንደሆነ እንድናስተውል ያስፈልጋል። ሶስተኛው ነጥቤ የጥበብ ማግኛው መንገድ ምንድን ነው? አንዳንድ ነገሮችን ለማግኘት ሰዎች የተለያየ ልፋት እንደሚለፉ የታወቀ ነው። አሁን ቁጥር አምስትና ቁጥር አምስትን እንደገና ነብላችሁና ወደ ቁጥር ስድስትና ስምንት ባለው ክፍል ቀጥሎ ሄዳለሁኝ። የሚቀጥለው መጨረሻ ያለ ግን አምስትና አምስትን ላንብብላችሁ። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለሱም ይሰጠዋል ነው ያለው እና የጥበብ ማግኛ መንገድ በጣም ግልጽ በሆነ መንገድ ነው የተጻፈው እዚህ ጋር እና እኔ በጣም ነው የሚደንቀኝ እግዚአብሔር የሚባለውን አምላክ በክርስቶስ ኢየሱስ በኩል ለማምለክ ስንመጣ፣ ማለት እግዚአብሔርን ማምለክ የሚቻለው በአንድና በአንድ መንገድ ነው። ያም በራሱ መንገድ ነው። አሁን በምድር ላይ ያሉ ሃይማኖቶች የተለያዩ ሃይማኖቶች ወደ እግዚአብሔር የሚደረስበትን የራሳቸውን መንገድ ሲፈላሰፉ ወይም ይሄ መንገድ ነው ይሄ መንገድ ነው የሚሻለው ሲሉ ሰምተን እናውቃለን። እግዚአብሔርን ማምለክ፣ የሰማይና የምድርን ፈጣሪ እግዚአብሔርን ማምለክ የሚቻለው በራሱ መንገድ ብቻ ነው። ከእግዚአብሔር በረከት ማግኘት የሚቻለው እግዚአብሔር በቃሉ ላይ በገለጠው መንገድ ብቻ ነው። በቃ ሌላ መንገድ የለም። አሁን አንድ እግዚአብሔር አለ። ወደ እግዚአብሔር የሚደረስበት አንድ መንገድ ነው። ከእግዚአብሔር ዘንድ ብዙ የሚሰጡን ስጦታዎች አሉ። ወደ እግዚአብሔር ቀርበን የምንጠይቅበት መንገድ አንድ መንገድ ነው። ያም በክርስቶስ ኢየሱስ በኩል ያለ መንገድ ነው። አሁን ያዕቆብ እዚህ ጋር ሲናገር ከእናንተ ማናቸውም ማንም ሰው ጥበብ ቢጎለው አንድ ነገር ያደርግ ነው ያለው አንድና አንድ ነገር ወደ እግዚአብሔር ቀርቦ እግዚአብሔርን ይለምን ነው። በጣም ቀላል፣ በጣም ግልጽ፣ በጣም በምን ቋንቋ ልግለጠው? እግዚአብሔር ጋር መተን እግዚአብሔርን ብቻ ስጠኝ ብሎ መለመን ነው ጥበብን። ይህንን ጥበብን ልናገኝ የምንችለው በጣም ግልጽ በሆነ መንገድ ነው። ደህንነትን ማግኘት የምንችለው እንደዚሁ ነው። ሰዎች ውስብስብ ሊያደርጉት ይፈልጋሉ። ማለት የእግዚአብሔርን በረከት የምናገኘው እንደዚሁ በጣም ግልጽ እና ቀላል በሆነ መንገድ ነው። አንዳንድ ጊዜ እኔ ኢትዮጵያ ውስጥ በነበርኩበት ጊዜ የሆኑ ቡድኖች ነበሩ። እኔ ፓስተሮ ሳገለግልና አንድ ጊዜ ቤተክርስቲያን ጋብዘናቸው ሲያገለግሉ ማን ነው ዛሬ ሰባኪ አሉኝ። እኔ ነኝ የምሰብከው አልኳቸው። አይ ጥሩ ጥሩ አንተ ከሆንክ አሉኝ። ምን ነው አልኳቸው። አይ ሌላ ሰው ቢሆን ኖሮ እኛ አገለን አገለን እንዲያቀዘቅዙት አንፈልግም አሉ። በጣም በጣም ነው ያፈርኩት እንደዛ ሲሉ እና ሰው የእግዚአብሔርን ቃል እንዲሰማ ወይም እንዲያመልክ የሆነ መጋጋያ እንዲኖረው የሚያስቡ ሰዎች አሉ። ማጋጋል የለብንም። ሰዎችን በስሜት ማነሳሳት የለብንም። ሲምፕል ነው እግዚአብሔር ፊት መቅረብ። በክርስቶስ ኢየሱስ እንቀርባለን። በክርስቶስ ኢየሱስ በኩል እግዚአብሔርን እንጠይቃለን። ለዚህ ነው ጌታ ኢየሱስ በስሜ የምትለምኑትን ሁሉ እኔ ምን አደርጋለሁ አደርጋለሁ ማንኛውንም ነገር እንደ ፈቃዱ ኦፍ ኮርስ በስሜ ብትለምኑ እኔ አደርገዋለሁ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስለዚህ እዚህ ጋር ያዕቆብ ያንን መሰረት በማድረግ ጠቅላላ የመጽሐፍ ቅዱስን እውነትና መጽሐፍ ቅዱሳዊውም ክርስትና መሰረት በማድረግ ከእናንተ ማንም ጥበብ የጎደለው ቢኖር እግዚአብሔር ፊት ይቀረብ፣ እግዚአብሔርን ይለምን። ተራራ አቀበት፣ ቁልቁለት፣ ወይም ደግሞ ኢትዮጵያ፣ አሜሪካ ጥበብ ለማግኘት ሰው መሄድ የለበትም። እግዚአብሔር ጋር ብቻ ነው መምጣት ያለበት እና ቅዱስ ጥበብ እኔ እዚህ ጋር የጻፍኩት ነገር አለ የማሰብ ወይም የግምት ውጤት አይደለም። ይሄ ቅዱስ ጥበብ የዚህ ወይም የዚያ ፍልስፍናም ውጤት አይደለም። ቅዱስ ጥበብ የማኩረፍ ወይም ደግሞ የመደሰት ውጤትም አይደለም። ቅዱስ ጥበብ የመጸለይ ውጤት ነው። እግዚአብሔር ጋር ቀርቦ እግዚአብሔር ሆይ ጥበብ ያስፈልገኛል ስጠኝ የማለት ውጤት ነው። እኔ ኢትዮጵያ ውስጥ አሁንም የተወሰነ በፓስተርነት ሳገለግል በነበረ ጊዜ አንዳንድ በጣም አስጨናቂ የሆኑ ቻሌንጆች ይገጥሙኝ ነበር እና ቻሌንጆች ናቸው። በቃ ሰዎች ከሰዎች ጋር ስሰሩ ሰዎች ጋራ ከሰው ጋር ነው የምሰሩት፣ ከመላእክት ጋር አይደለም። ስለዚህ ሰዎች የራሳቸው ችግር አለባቸው። ችግሮቹ ይመጡና ነገሮችን ውስብስብ ያደርጓቸዋል እና ሁል ጊዜ ጠዋት ስወጣ እግዚአብሔር ፊት የምጸልየው እግዚአብሔር ሆይ በዚህ እና በዚህ ጉዳይ ላይ ጥበብ ስጠኝ ብዬ ነበር ሞጣ እግዚአብሔር ልክ በምፈልገው መንገድ ጥበብን ሲሰጠኝ አይቻቃለሁ። ጥበብ የመጸለይ ውጤት ነው። ጥበብ መገኘት ያለበት ከእግዚአብሔር ነው። ስለዚህ እግዚአብሔር ደግሞ ጥበብ እንዲሰጥ መጠየቅ አለበት። እግዚአብሔር የሰማይና የምድር ፈጣሪ ነው። የሚታዩትንና የማይታዩትን ነገሮች ካለመኖር ወደ መኖር ያመጣ አምላክ ነው። ለጥበቡ ልክና ወሰን የለውም። በጣም የሚገርም አምላክ ነው እና ጥበብ ለሚጠይቀው ሰው በእውነት ለሚጠይቀው ሰው መልስ የሚሰጥ የሚመልስ አምላክ ነው። አንድ ምሳሌ አለኝ። እኔ እዚህ መጽሐፍ ቅዱስ ላይ ይሄ ምሳሌ በአንደኛ አንደኛ ነገስት ምዕራፍ ሶስት ላይ የተጻፈ ነው እና ላንብብላችሁ። እንደዚህ ይላል ሰለሞን አንደኛ ነገሥት ምዕራፍ ሶስት ለግብፅ ንጉሥ ለፈርዖን አማች ሆነ ብሎ ይናገርና ከዛ በኋላ ወረድ ብሎ ገባኦን ከቁጥር አራት ጀምሮ ዋና የኮረብታ መስገጃ ነበረች ነበረችና ሰለሞን ይሰዋ ዘንድ ወደዛ ሄደ። ሰለሞንም በዛ መሰዋ ላይ አንድ ሺህ የሚቃጠል መስዋዕት አቀረበ። እግዚአብሔርም በገባኦን በዛ መስዋዕት በሰዋበት ቦታ ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምነኝ፣ ምንድን ነው የምትፈልገው? ለምነኝ አለው ይላል። ሰለሞንም አለ በደንብ ተመልከቱ፣ ሰለሞን የለመነውን ልመና። ሰለሞንም አለ እሱ በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ አባቴ ነው የሚለው ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል እኔን ልጁን የዳዊትን ልጅ ዙፋኑ ላይ አስቀምጠሃል፣ አለና አሁንም አቤቱ አምላኪ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኸኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። በጣም በትህትና ነው ሰለሞን የሚናገረው። ስለዚህ ባሪያህም ያለው በመረጥከው ህዝብህ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይቻል በታላቅ ህዝብ መካከል ነው እኔን ያነገስከኝ። በእንደዚህ አይነት ህዝብ መካከል ነው። ስለዚህም በህዝብህ ላይ መፍረድ እንድችል መልካሙንና ክፉውን እንድለይ ለባሪያህ አስተዋይ ልቡና ስጠው። እዚህ ጋር ሀካም ልቡና ስጠው ነው የሚለው ጥበብ የጥበብ የሞላው ልብ አለዚያማ በዚህ በታላቅ ህዝብ ላይ ይፈርድ ዘንድ ማን ይችላል? ብሎ እግዚአብሔር ሆይ የአባቴን የዳዊትን የገባኸውን ቃል ኪዳን ሰምተህ እኔን ልጁም በዙፋኑ ላይ አስቀምጠኛል። ስለዚህ አሁን ምልስጥ ብለ ስጠይቀኝ እኔ የምለምነው ነገር አንድ ነገር ነው። ጥበብ ስጠኝ፣ ጥበብ ስጠኝ ነው ያለው። ቀጥሎ ያለውን ቃል ስሙ። ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመን ባለጠግነት፣ የጠላቶችህን ነፍስ ሳትለምን ይህን ነገር ለምነሃልና እነሆ እኔ እንደ ቃልህ አድርጌ፣ እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቡና ሰጥቻሃለሁ አለ። ታያላችሁ ሰለሞን የጠየቀው ጥያቄ ብርና ወርቅ፣ ዝና ክብር፣ ብዙ ወታደር፣ ብዙ ሰራዊት፣ ግዛት ማስፋፋት ምናምን አይደለም። ጥበብ ብቻ ጥበብ ጥበብ። እግዚአብሔር ደግሞ ነገሩ ደስ አሰኘውና አስተዋይ ልቡና እና ጥበበኛ አድርጌ ጥበብን ሰጥቻሃለሁ ብሎ ሰጠው። የመጽሐፍ ቅዱስ ታሪክን ብታነቡ እንደ ሰለሞን ያለ ጥበበኛ፣ በሳይንስ በጣም የተዋጣለት ጥበበኛ ነበር፣ በናቹራል ሳይንስ በግንብ ሳይንስ በፍርድ በጣም አስደናቂ ጥበበኛ ፈራጅ ነበረ። እዚህ ወረድ ብሎ ብትመለከቱ ሁለት ሴቶች ልጆች ወልደው እንደነበረ እና ሁለቱ ሴቶች ልጆች ወልደው አንድ አልጋ ላይ ነው የሚተኙት እና አንደኛዋ ስትገላበጥ የራሷን ልጅ ገደለችው ተኝታበት ገደለችው። ስለዚህ የሞተው ልጅ የእሷ መሆኑን ስታይ የሞተውን ልጅ ለዛችኛዋ ልጅ ሰጠችና የዛችኛዋ ልጅ ለራሷ ወስዳ የሞተውን የራሷ ልጅ ለሌላዋ እንደሰጠች። ከዛ በኋላ ይቺ የሞተው ልጅ ያገኘችው ስታየው የእሷ ልጅ አይደለም። ልጇ እዛ ነው ያለው እና ተካሰሱ። ሰለሞን ጋር ቀረቡ። ሰለሞን ጠቢብ መሆኑ በሕዝብ ሁሉ ዘንድ የታወቀው እዛ ጋር በፈረደው ፍርድ ነው። ምናለ ይሄ ሕይወት ያለው ልጅ የያዘችውን ሴትዮ ልጁን አምጡና እዚህ ለሁለት ሰንጥቄ አካፍላችኋለሁ አለ። ከዛ ያቺ እውነተኛዋ ወላጅ ምናለች? ይቺ ልጁን የያዘችው ሴትዮ አዎ ይታረድና ለሁለት እንካፈል አለች። ያቺ እውነተኛዋ ወላጅ ግን የወላጅ ልቧ ስለተንሰፈሰፈ ኖኖ አይታረድ፣ እሷው ጋር ይደግ ብላ ተናገረች እና ሰለሞን ይቺ እውነተኛ ወላጅ ናት፣ ያቺ ግን የሞተባት ልጅ ናት ብሎ ፍርዱን ፈረድ እና እግዚአብሔር ጥበበኛ አድርጎ ጥበብ እንደሰጠው ታያላችሁ። ጥበብ የሚባለው ነገር እንዲህ አይነት ነገር ነው። ችግር ውስጥ፣ ምስቅልቅል ውስጥ መፍትሄ የሚያይ ችሎታ ማለት ነው እና ይህንን መስጠት የሚችል እግዚአብሔር ነው። ደግሞም የሚገኝበት መንገድ በጣም ቀላል፣ በጣም ቀላል። እግዚአብሔርን መለመን፣ እግዚአብሔር ሆይ ጥበብ ስጠኝ። ልክ እንደ ሰለሞን እግዚአብሔርን ጥበብ የለመኑ ሰዎች እግዚአብሔር ሲሰጣቸው በማስተዋልና በጥበብ ሲሞላቸው ታይቶ ይታወቃል። መለመን ጌታ ሁልጊዜ ጊዜ የሚሰጥ አምላክ ነው። ሳያጉረመርም ይሰጣል። ሳይሰስት ይሰጣል። ሳይቆጥብ ይሰጣል። እግዚአብሔር እሱ እጁን ለመስጠት ሲዘረጋ ከልቡ ነው የሚዘረጋው እጁን ጥበብ ለመስጠት ሲዘረጋ፣ በአእምሯችን በልባችን ጥበብን ለማስቀመጥ ሲነሳ በፍጹም በውስጡ የመጸጸትና ደግሞም ይሄ ሊሰራ አይችልም በሚል ጥርጥር አይደለም። ለዚህ ነው ያዕቆብ ምንድን ነው ያለው፣ ማንም ከእናንተ ጥበብ ቢጎለው፣ ጥበብ ጎሏችሁ ከሆነ ሳይነቅፍ በልግስና የሚሰጠውን ማንን? እግዚአብሔርን ይለምን፣ እግዚአብሔር ጥበብ ይሰጠዋል። እዚህ ጋር ያዕቆብ ያላለውን ነገር ብነግራችሁ ጥሩ ነው። አንዳንድ ሰባኪዎች አሉ እዚህ በክርስትናው ዓለም ውስጥ በየትኛውም ሃይማኖትም ውስጥ እና ሁሉን ነገር እነሱ የመስበክ አገልግሎት ስለተሰጣቸው ሁሉን ነገር የሚሰጡ ይመስላቸዋል። ያዕቆብ እንደዚህ ነው ያለው ማንም ጥበብ ቢጎለው ከእናንተ ማንን ይለምን? ኑና እኔ ልጸልይላቸው አይደለም ያለው። ማንን ይለምን ያለው እግዚአብሔርን ይለምን። በእኔ በኩል ይለምን አላለም። ቀጥታ እግዚአብሔር ጋር ሂዱና እሱን ለምኑት። ብዙ ሰዎች እኛ ለእናንተ ካልጸለይንላችሁ ይላሉ። ሰዎች መጸለይ አለባቸው ለሰዎች። ይህንን እየተቃወምኩ አይደለም፣ ግን እዚህ ጋ ጥበብን ለማግኘት ቀጥታ እግዚአብሔር ጋር መተን ራሳችን በምንችለው አይነት መንገድ በተኮለታተፈ ቋንቋ እግዚአብሔርን ልንጠይቀው እንችላለን። እግዚአብሔር ደግሞ ይሰጠናል። ስለዚህ ጥበብ የማግኘው መንገድ ውስብስብ አይደለም። ክርስትና እምነትን የማኛው መንገድ ውስብስብ አይደለም። እግዚአብሔር ጋር የመቅረቢያው መንገድ ውስብስብ አይደለም። እግዚአብሔር በቀላል በጣም በግልጽ መንገድ ከእሱ ዘንድ መልስ እንድናገኝ ነገሮችን ሁሉ እንዳመቻቸ፣ እኛ በተለያየ መንገድ በዙሪያ በሽክርክር ከእግዚአብሔር ዘንድ በረከት እናገኛለን ተብሎ በሰዎች ላይ እንድንታመንና እንድንደገፍ እግዚአብሔር ፈቃዱ አይደለም። የእግዚአብሔር ፈቃድ እኛ ልጆቹ ነን በቀጥታ እሱ ጋር እንመጣለን። የጎደለንን ነገር እናሳየዋለን። ስጠን እንለዋለን። የሚያስፈልገንን ነገር ይሞላብናል። ክብር ሁሉ ለእግዚአብሔር ይሁን። መጽሐፍ ቅዱሳዊ ክርስትና እንደዚህ አይነት ክርስትና ነው። አራተኛውና የመጨረሻው ነጥቤ ቶሎ ፈጠን ብዬ እጨርሳለሁ ዛሬ ለጸሎት መልስ። ይሄ እንግዲህ ያልኳችሁ ነገር በሶስተኛው ነጥቤ ላይ እግዚአብሔር ጋር ቀርቦ ጥበብን ለማግኘት ቀላሉ ቀላሉ መንገድ ጸሎት ነው። ግን ለጸሎት መልስ አስፈላጊ መርሆች እንደተቀመጡ ደግሞ ማየት በጣም ጥሩ ነው። አሁን ከቁጥር ስድስት እስከ ስምንት ላይ ያዕቆብ ሲናገር እንደዚህ ብሏል። እኔ አሁን ምንድን ነው ምኞቴና ዓላማ የመሰላችሁ እናንተ እያንዳንዳችሁ፣ እኔም ማንም ክርስቲያን ይህንን መልእክት የሚሰማ በእኛና በእግዚአብሔር መካከል ግንኙነት እንዲደረግ የግንኙነቱን መስመር የከፈተው ጌታ ኢየሱስ ነው በዚህ በግንኙነቱ መስመር ገብተን እግዚአብሔርን ራሳችን በግላችን ልንጠይቀው እንደምንችል እንድታውቁልኝ ነው። በዚህ የክርስትና እምነት እንደገና በተሃድሶ ከ15ኛው ክፍለ ዘመን ጀምሮ ሲነሳ አንድ አምስት ነገሮች እንደ ዋና መርሆ ከመጽሐፍ ቅዱስ ላይ ተዘጋጅተው ነበር እና አንዱና አንዱ ምንድን ነው የአማኞች በሙሉ ካህናት መሆናቸው ነው። እኛ ጌታ ኢየሱስ ክርስቶስን ካመን በኋላ ሁላችንም ሁላችንም ሰባኪ አንሆንም፣ ግን ሁላችንም የክህነት አገልግሎት ነው ያለን። በእግዚአብሔር ፊት የመጸለይ፣ በእግዚአብሔር ፊት ቀርቦ እግዚአብሔርን የመለመን፣ በእግዚአብሔር ፊት ቀርቦ ለሌሎች የመማለድ ስጦታ እና እግዚአብሔርን የማገልገል ችሎታ ተሰጥቶናል። ይሄ በክርስቶስ በኩል የሆነልን ነገር ነው። ስለዚህ ቁጥር ስድስት እንደዚህ ይላል እግዚአብሔርን ይለምን እሱም ይሰጠዋል ብሎ ካለ በኋላ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና፣ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዳገኝ እንዲያገኝ አይምሰለው ብሎ ነው የተናገረው። በጣም የሚገርም ነው። ጸሎታችን ምን አይነት መሆን አለበት ለሚለው ጥያቄ በትክክል መልስ የሚሰጥ ሐሳብ ነው። እግዚአብሔር ጋር ቀርበን ይህንን ትልቁን ስጦታ ጥበብ የሚባለውን ስጦታ ከወርቅ ከእንቁ ይበልጣል የተባለውን ስጦታ እንድናገኝ እግዚአብሔር ጋር የምንቀርብ ከሆነ ጸሎታችን እንደ እግዚአብሔር ቃል መሆን አለበት አንደኛ ባለመጠራጠር መሆን አለበት። አሁን ያዕቆብ የሚናገረውን ተመልከቱ። ነገር ግን በምንም ሳይጠራጠር ቀጥሎ በእምነት ይለምን ያለው እና በምንም ነገር ሳንጠራጠር፣ አንደኛ የምንቀርበው ሰማይና ምድር ፈጣሪ እግዚአብሔር ፊት ነው። አንገቶቻችንን ዝቅ አድርገን አይኖቻችንን ጨፍነን እግዚአብሔር ፊት ስንቀርብ እኔ ሁል ጊዜ ሰዎች እንዲያስቡ እንዲገባቸው የምፈልገው ነገር ልክ ለጸሎት ጎንበስ ባልንበት ጊዜ እግዚአብሔር እንደሚያየን እንደሚሰማን ሰንበዲ እዚህ ጋር እንዳለ እንድናስብ ነው። ያን ጊዜ ልክ ለሰው እንደምንናገር ለእግዚአብሔር ላለው እግዚአብሔር ለሚያየን እግዚአብሔር ለሚሰማን እግዚአብሔር በትክክል እንደምንናገርና እንደሚሰማን የምናምን ከሆነ ጥርጥር የሚባል ነገር በውስጣችን አይኖርም። ጥርጥር ካለ ሊሰማኝ ይችላል፣ ላይሰማኝ ይችላል፣ ሊያየኝ ይችላል፣ ላያየኝ ይችላል፣ ቢያየኝም ባያየኝም የሚል ነገር ውስጥ ከገባን ጥርጥር ውስጥ ነው የምንገባው። ጥርጥር የሚባለው ነገር መዋዠቅ ማለት ነው። በሁለት ወይም በሦስት አይነት አመለካከት ውስጥ ሆኖ ውሳኔ ማጣት ማለት ነው። ጥርጥር የውሳኔ ማዛባት ማለት ነው። አይሆንም፣ ሊሆን አይችልም ብሎ በውስጥ የመጠራጠር ሐሳብ ይዞ ክህደትንም ማስተናገድ ማለት ነው። መጠራጠር የሚባለው ነገር በጸሎት ዓለም ውስጥ የጸሎት ከፍተኛ ጠላት እንደሆነ ነው የሚታወቀው። ስለዚህ እግዚአብሔር ጥበብ እንዲሰጣችሁ የምትፈልጉ ከሆነ ማንኛችሁንም ማንኛችሁም ሳትጠራጠሩ እግዚአብሔር ፊት ያደርጋል አያደርግም ሳይሆን እግዚአብሔር ቸር ነው፣ ያደርጋል፣ ያያል፣ ፍላጎቴን በሙሉ ያውቃል እና ልመናዬን ከእውነትና ከቅንነት እንደሆነ ይገነዘባል ብለን ማመን ማለት ነው። ጥርጥር የሚባል ነገር ከአእምሯችን ውስጥ መኖር የለበትም። ለጸሎት መልፍ መልስ አስፈላጊ መርሆ አንድ ይሄ ነው። ሁለተኛው በእምነት ነው ያለው፣ ነገር ግን በምንም ሳይጠራጠር፣ በእምነት ይሄ እምነት የሚባለው ነገር በጣም አስፈላጊ ነው። እኔ ከዚህ ምናልባት በሬዲዮ የማስተምረው ነገር አለ። አሁን ከሐሙስ ጀምሮ ምናልባት ወደፊት በተከታታይ ለእናንተ ማስተምራለሁ። በተለይ ጸሎት ላይ ነው የማተኩረው እና ስለ ጸሎት አስተምረን የሚሉ ሰዎች ጠይቀውኝ ነው እና ምንድን ነው በትምህርቴ መሀል የምናገራቸው የአይሁድ ጸሎት አለ ራሱን የቻለ የአይሁድ የጸሎት መርሆ ብሉይ ኪዳን ላይ የተመሰረተ እና አዲስ ኪዳን ላይ ስንመጣ ያንን የጸሎት መርሆ ጌታ ኢየሱስ ክርስቶስ ሙሉ በሙሉ ለውጦታል እና ለውጦት እኛና እግዚአብሔር መካከል ያለውን ግንኙነት በአባትና በልጅ መካከል ያለ ግንኙነት እንዲሆን አድርጎታል። እኛ አባታችን ሆይ በሰማይ የምትኖር ስም ይቀደስ የሚለውን ጸሎት ስንጸልይ እግዚአብሔር ምናችን ነው? እውነተኛና እውነተኛ አባታችን ነው። ጸሎት በልጅና በአባት መካከል ያለ የመተማመንና የመቀራረብ በጣም የመቀራረብ ግንኙነት ላይ የተመሰረተ እንደሆነ ጌታ ኢየሱስ ሙሉ ለሙሉ የጸሎትን ነገር ለውጦታል። አንዳንዶች ጸሎት ማለት ማነብነብ ነው መጽሐፍ ላይ ብለው ይላሉ። ኖ ልክ አይደለም። አንዳንዶች ስርዓት መከተል ነው ጸሎት ይላሉ። አይደለም በአባትና በልጅ መካከል ያለ የመተማመን የመቀራረብ ግንኙነት ነው እና ስለዚህ እንደዛ አይነት ግንኙነት አባቴ ነው ብሎ በማሰብ ላይ የተመሰረተ መሆን እንዳለበት ነው። በእምነት መሆን የሚለው የሚያሳየው እግዚአብሔር አባታችን ነው። ከልጆቹ እግዚአብሔር እምነትን ይጠብቃል ይፈልጋል በሱ አባትነት እግዚአብሔር ጸሎት መላሽ እንደሆነ ሁሉን የሚችል እንደሆነ እኛ እያንዳንዳችን እንደዛ ካወቅን እግዚአብሔርን አባታችንን አባታችን ብሎ ለመጥራት እንነሳለን። እሱም ደግሞ ልጆቼ ልጄ ብሎ ዘንበል በማለት የሚያስፈልገንን ነገር በተለይ አሁን እዚህ አውዳችን የጥበብ ጥያቄ ነው። ጥበብን ለመስጠት ለእኛ ዘንበል ይላል። ከችሎታው ከደግነቱ ከቸርነቱ ከሙላቱ ሰጥቶ የማይጎልበት ስለሆነ ይሰጠናል ማለት ነው። እና ይህንን ልባችን ውስጥ ብናስቀምጥ የጸሎት ሕይወታችን በጣም ይለወጣል ብዬ አስባለሁ። ሶስተኛው እዚ ጋ የጸሎት መርሆ ሁለት ሐሳብ ላለው በመንገዱ ለሚወላውል፣ ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ብሎ በሁለት ሐሳብና በመወላወል መሆን የለበትም። በነገራችን ላይ መጠራጠር የሚለውን ነገር ያዕቆብ ሲያስቀምጠው የሚጠራጠር ሰው ምን አይነት ሰው ነው ብሎ ሲናገር የሰጠውን ምሳሌ ታያላችሁ። በነፋስ የተገፋ የተነቃነቀ፣ የባህር ማዕበል ይመስላል። የባህር ማዕበል ታይድ አይታችሁ እንደሆነ ከአንዴ ወደዚህ፣ አንዴ ወደዛ፣ ደግሞ ነፋስ ሲገፋ ወደዚህ፣ ነፋሱ ደግሞ ረገብ ሲል መለስ፣ እንደዛ አይነት ነው የባህር ማዕበል። ልክ የሚጠራጠር ሰው እንደዛ ነው። ወዲያ ወዲህ ወዲያ ወዲህ አሁንም ሶስተኛ የሚናገረው ያንኑ ሀሳብ በማጉላት ነው። እና ሁለት ሀሳብ ያለው ሰው በመንገዱ ለሚወላውል፣ እንግዲህ ጥርጥሩ በእምነት አለመሆኑ ሁለት ሀሳብ ውስጥ እንድንሆን ያደርገናል። ስለዚህ መልስ ላገኝ አልችልም ወይም ደግሞ እግዚአብሔር በዚህ በኩል ምንም ሊያደርግልኝ አይችልም የሚል ሀሳብ ውስጥ መግባት፣ ወይም እግዚአብሔር አምላክ ነው ወይም ደግሞ በሌላ ጎን ሌላም የማምነውን ነገር እዚህ ጋር አስቀምጫለሁ። ይሄ ባይሆን እዚህ ጋር የምንለው ነገር ካለ ሁለት ሀሳብ ራሳችንን እግዚአብሔርን ወይ ሰዎችን ወይ እግዚአብሔርን የመሳሰለውን ነገር የምናስብ ከሆነ ወላዋችዮች ነን ማለት ነው። እስራኤላውያን በዚህ በአንደኛ ነገስት 17፣ 18ና 19 ላይ በከፍተኛ ውድቀት ውስጥ የነበሩበት ጊዜ ነበረ። እና አካአብ የሚባል ንጉስ ነበራቸው። ኤልዛቤል የምትባል ሚስት ነበረችው። ኤልዛቤል የአህዛብ ሴት ናት። አካአብ አይሁዳዊ ነው ያገባችው። ነገር ግን ኤልዛቤል የብዙ አምላክ የበዓል አምላክ የበዓል የጣዖት አምላኪ ናት። እና አካዓብን አስተዋለች ስተዋለች። እሱ ብቻ አይደለም 450 የበዓል ነቢያት በሀገሪቱ ውስጥ ነበሩ። በጣም ብዙ እስራኤላውያንን አስተው ነበር እነዚህ ሰዎች እና ኤልያስ የሚባለው ነቢይ ተነሳና ህዝቡን በሙሉ ሰብስቦ ጥያቄ ጠየቃቸው። በዓል አምላክ ከሆነ በዓልን አምልኩ፣ እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ እስከ መቼ ነው በሁለት ሀሳብ የምታነክሱት? አንዳንዴ በዓል አምላክ ነው ትላላችሁ፣ አንዳንዴ እግዚአብሔር አምላክ ነው ትላላችሁ። ይህ በሁለት ሀሳብ ማንከስ ነው፣ ጤናማ አካሄድ አይደለም። አንድ አምላክ ብቻ ነው ያለው። እሱም ማን ብቻ ነው? እግዚአብሔር ነው። በዓልን የምትሉ ከሆነ መሄድ ትችላላችሁ። እግዚአብሔርን የምትሉ ደግሞ ከሆነ ወደ እግዚአብሔር መምጣት ትችላላችሁ። በእርግጥ እዛ ጋር በሳት የሚመልስ እሱ እውነተኛ አምላክ ይሁን ብሎ የበዓል ነቢያት አምላካቸውን ጠሩ። ስድስት ሰዓት ሙሉ መልስ አልመለሰም። የኤልያስ አምላክ በአንድ ደቂቃ ባልሞላ የጸሎት ጥያቄ ውስጥ በሰዓት መልሶ የሕዝቡ ልብ እንደተመለሰ እናያለን። እና በሁለት ሀሳብ መወላወል ጥንትም፣ አሁንም ወደፊትም ማንንም ሰው አይጠቅምም። እና ምንድን ነው ያለው ያዕቆብ በሁለት ሀሳብ ለሚወላውል ሰው ለዚያ ሰው ከእግዚአብሔር ዘንድ የጸሎት መልስ እንዲያገኝ አይምሰለው። ራሱን ነው የሚያታልለው። ስለዚህ መልእክቱ ምንድ ነው? ጥበብ በጣም አስፈላጊ ነገር ነው። በተለይ አሁን ባለንበት ዘመን ጥበብን የመሰለ አስፈላጊ ከወርቅና ከእንቁ የበለጠ ነገር የለም። በማንኛውም የህይወታችን አቅጣጫ በትምህርት እንሁን፣ በትዳር እንሁን፣ በስራ እንሁን፣ በማንኛውም የህይወት አቅጣጫ ወጣቶች እንሁን ትልልቆች እንሆን ጥበብ በጣም አስፈላጊ ነገር ነው። እኔ ኢትዮጵያ ውስጥ እንዲህ ብዬ ተናግራለሁ። ጥበብ ካርታ ስንጫወት ድሮ ጆከር የሚባል ካርታ ነበረ። ጆከር ማለት ሁሉም ቦታ የሚገባ ነው። ጥበብ ልክ እንደዛ ነው። ሁሉም ቦታ በማንኛውም ቦታ ላይ የሚገባ አስፈላጊ ነገር ነው። ጥበብ አስፈላጊ ነው። ፈተናን በአግባቡ ለመያዝ ጥበብ አስፈላጊ ነው። በልዩ ልዩ ፈተና ውስጥ ለመደሰት እና ፈተናውን እግዚአብሔር ማክበሪያ አጋጣሚ ነው ብሎ ለመቁጠር ጥበብ አስፈላጊ ነው እና የተለያዩ ጥያቄዎችን ለመመለስ የህይወት ጥያቄዎችን እና ውጣ ውረዶችን ለማለፍ ጥበብ አስፈላጊ ነው። ጥበብ ከእግዚአብሔር ነው የሚገኘው። ጥበብን ደግሞ ማግኘት የምንችልበት መንገድ በጣም ቀላል ነው። እግዚአብሔር ፊት ቀርቦ ምን ማድረግ ነው ጥበብ ስጠኝ ብሎ መጸለይ ነው። እግዚአብሔር ፊት ቀርበን ጥበብ ስጠኝ ብለን ስንጠይቅ ግን በጥርጥር መሆን የለበትም። ባለማመን መሆን የለበትም። በሁለት ሀሳብ በመወላወል መሆን የለበትም። በእምነት በአባትና በልጅ መካከል ባለ ግንኙነታዊ አይነት እምነት መሆን አለበት። ያን ጊዜ እና ያን ጊዜ እግዚአብሔር ልክ እንደ ሰለሞን ጥበብ በውስጣችን ያስቀምጣል እና ነገሮችን ሁሉ በአግባቡ እንደ እግዚአብሔር ቃል እንደ ሰው በእግዚአብሔር ምሳሌ እንደተፈጠረ ሰው መያዝ እንችላለን ማለት ነው። ኦ እግዚአብሔር አምላካችን በዚህ እውነት ይባርክን። እግዚአብሔር ይባርካችሁ።